የሚኒስትሩ የዶክተር ነገሪ ሌንጮ መግለጫ የፊታችን ህዳር 29 በሚከበረው የብሔር ብሔረሰቦች ቀን በአባይ ግድብ ዙሪያና በአገሪቱ ተፈጥሮ የነበረው ሁከት ወደ ሰላማዊ ሁኔታ መመለሱን የሚመለከቱ ርዕሶች ላይ ያተኮረ ነበረ። በዚሁ መሰረት የብሔር ብሔረሰቦች ቀን በአፋር ክልል አንድነታችንን በሚያጠናክር መልኩ እንደሚከበር ገልጿል። የአባይ ግድብ በተመለከተም በኢትዮጵያውያን ሀብትና ንብረት የሚሰራው ያሉትን ግድቡ ህዝቡ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ አቅርቧል። በአገሪቱ ተፈጥሮ የነበረው ግጭት መቶ በመቶ ባይባልም በአሁኑ ሰዓት የተረጋጋ ሰላም መፈጠሩንና ለዚህም ህዝቡን የሀገር ሽማግሌዎችና የሃይማኖት መሪዎች ላበረከቱት አስተዋጽኦ አመስግኗል። ስለ ህዳሴው ግድብ በግብጽ ባለስልጣናት በኩል ሰሞኑ ስለሚነሱ አታካሮች በተመለከተ ከጋዜጠኛ ለቀረበ ጥያቄ ዶክተር ነገሬ ተከታዩን ብሏል። እነሱ መኖር እንደሚፈልጉ ሁሉ ኢትዮጵያውያንም መኖር ይፈልጋሉ። መኖር ብቻም ሳይሆን ደግሞ የተሻለ ህይወት መኖር ይፈልጋሉ። ስለዚህ ይሄንን በምንልበት ጊዜ ግን በነሱ ጉዳት ላይ አይደለም የኢትዮጵያ ህዝብ የሚለማው። እንደዚህ አይነት ራስ ወዳድነትም አይደለም መንግስት የያዘው ማለት ነው። የእነሱንም ጥቅም ሳንጎዳ የእነሱንም ህይወት ሳንጎዳ ግን የራሳችንን ጥቅም ማስከበር አለብን። ለዚህ ደግሞ ከኢትዮጵያ ህዝብ ውጭ ከማንኛውም አካል ፍቃድ መጠየቅ አያስፈልግም። በተቃዋሚዎች በኩል አሁን የተፈጠረው ግጭት የፌዴራል ስርዓቱ የወለደው እንደሆነ ይገለጻል። ለዚህ ያለውት ምላሽ ምንድን ነው የሚል ሌላ ጥያቄ ቀርቦላቸው ነበረ ለሚኒስትሩ። ተቃዋሚዎች የሚያነሱት የፌዴራሊዝምን የሚገልጹበት ሁኔታ በአንድ ዲሞክራሲያዊት ሀገር ውስጥ የሚጠበቅ ነው። ልዩነታቸው የሚጠበቅ ነው። ምክንያቱም ስልጣን ለመያዝ በሚሞክሩበት ጊዜ የሌለ ሳይሆን ያለውን አጀንዳ አጀንዳ በማድረግ በራሳቸው በራሳቸው በሚፈልጉት አንግል በመቅረጽ ነው ህዝቡን ለማሳመን የሚሰሩት ማለት ነው። መንግስት እንደሚገልጸው የሚገልጸው ከሆነ ከመንግስት የሚለዩበት ሁኔታ ስለሌለ ይሄ በአንድ በኩል መታወቅ ያለበት ነው። ይሄ ግን በእነሱ በኩል የሚገለጸው ሁሉ እውነት ነው። በተለይም ደግሞ ይሄንን ችግር ያመጣው ፌዴራሊዝሙ ነው ብሎ መደምደም ደግሞ ትክክል አይደለም። ከተነሱ ጥያቄዎች በሶማሌ ክልልና ኦሮሚያ አጉራባቾች በተፈጠረው ችግር የተፈናቀሉ ወገኖች ድጋሚ ወደ ነበሩበት መመለስ ለማይፈልጉት ምን ታስቧል የሚል ይገኝበታል። ወደዛ መመለስ የሚችሉትን ወደዛ በመመለስ ወደዛ መመለስ የማይችሉትን ደግሞ መንግስት የሚሰሩትን ስራ የሚሰማሩበትን የስራ ዘርፍ በመለየት አስፈላጊውን ምላሽ ለመስጠት እየሰራ እንደሆነ ነው ያለን መረጃ የሚያሳየው። ሚኒስትሩ ዶክተር ነገሬ ለንጮ በኦሮሚያና ሶማሌ አካባቢዎች ተፈጥሮ በነበረው ችግር ተጠያቂ የሆኑት መለያየታቸውንና በኦሮሚያ ክልል በኩል ተጠያቂ የሆኑት በክልሉና በፌዴራል ፖሊስ በቁጥጥር ስር መዋላቸውን ሲገልጹ፣ በሶማሌ ክልል ተፈላጊ ናቸው ከተባሉ 27 ተጠርጣሪዎች እስካሁን አምስት ብቻ በቁጥጥር ስር መዋላቸውንና ክትትሉ እየቀጠለ እንደሆነ የፌዴራል ፖሊስ መረጃ እማኝ አድርገው ገልጿል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም